ጥያቄ አምስት ልብስህን ስትለብስ ምን ትላለህ መልስ አልሐምዱ ልላህ ለዚ ከሳኒ ሃዘ ተውበ ወረዘቀኒህ ሚን ገይሪ ሐውሊን ሚኒ ወላ ቁዋ ትርጉሙም የኔ አቅም ወይም ብልሃት ሳይታከልበት ይህንን ልብስ እንድለብስ ላደረገኝ አላህ ምስጋና ይገባው አቡ አቡዳውድና ቲርሚቪ እንዲሁም ሌሎቹም ዘግበውታል።